የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁ የዛሬ ቅዳሜ የካቲት 9 2016 ዓ ም ዝግጅታችን ጀመረ። የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ ተጀመረ። ይህን አስመልክቶና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎች በምሽቱ ይኖሩናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የእለቱ የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮቻችን። ፕሮግራሙ በመምራት አብሬያችን ማመሸው አስማማየ ነው ነኝ። ብርሃን ኃይሉ ከስቱዲዮ ቅንብሩን ትመራልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። እናንተ ማብራችሁን ትቆዩ ይጋብዛለሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች ደረጀ ደስታ ያስደምጣቸዋል። በድጋሚ እንደምናመሻችሁ አድማጮች። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ኢትዮጵያ ከተገነጠለችው የሶማሌላንድ ክልል ጋር የባህር መዳረሻ ስምምነት በመፈራረም የሀገራቸውን የተወሰነ ክፍል ለመጠቅለል እየጣረች መሆኑን የሶማሊያው ፕሬዚደንት ሐሰን ሼክ መሐሙድ ለሁለት ቀናት በሚቆየውና ዛሬ ቅዳሜ በተከፈተው 37ተኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ ላይ ተናገሩ። ፕሬዝደንቱ በንግግራቸው ኢትዮጵያና ሶማሌላንድ እንደ አውሮፓ አቆጣጠር ጥር አንድ ቀን የተፈራረሙት ስምምነት የሶማሊያን ክፍል ወደ ኢትዮጵያ ከመጠቅለልና የሶማሊያን ድንበሮች ከመቀየር ያለፈ ፋይዳ የለውም ማለታቸውን አሶሲየትድ ፕሬስ ዘግበዋል። ለዚሁ አላማ የኢትዮጵያ ከፍተኛ ወታደራዊ መኮንኖች ሁኔታዎችን ለማመቻቸት ሶማሌላንድ እንደነበሩም ፕሬዝደንቱ ተናግረዋል። ኢትዮጵያ በሶማሌላንድ ወደብ እንዳትገነባ ለማስቆም አገራቸው ለጦርነት ዝግጁ መሆኗን ከዚህ ቀደም የሶማሊያው ፕሬዝደንት መናገራቸው የሚታወስ ቢሆንም ኢትዮጵያ ከስምምነቱ ጋር በተያያዘ ሶማሊያን የሚያሰጋ ነገር አለመኖሩን ገልጻለች። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚህ ወር ለምክር ቤቱ በሰጡት መግለጫ ከሶማሊያ ጋር ወደ ጦርነት የመሄድ ሀሳቡ እንደሌላቸው ተናግረዋል። በ37ተኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ ላይ የተለያዩ የአፍሪካ መሪዎች ንግግር ያደረጉ ሲሆን የመክፈቻ ንግግር ያሰሙት የአፍሪካ ህብረት ዋና ጸሐፊ ሙሳ መፈንቅለ መንግስታትና የታጠቁ ኃይሎች የሚፈጥሩት ግጭት አህጉሪቱ ወደፊት እንዳትሄድ አድርጓታል ብለዋል። ሱዳን የእሳት ነበልባል ውስጥ ናት ያሉት ፋኪ በሶማሊያ ያለውን የጂሃዲስት ስጋት፣ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሁልጊዜ ውጥረት፣ የሳህልን የሽብር አደጋና በሊቢያ የማያቋርጥ አለመረጋጋት መኖሩን በንግግራቸው በማጉላት ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ አፍሪካ የጥንታዊ ህዝቦችና ስልጣኔ መገኛ ነበረች፣ ለዓለም ስልጣኔም የድርሻዋን አበርክታለች ነገር ግን በቅኝ ግዛት ወቅት ይህ አቅጣጫውን ቀይሮ በምዕራባውያን ስልጣኔ ተተክቶ አፍሪካ ስልጣኔ አልባ ሆናለች ሲሉ ባደረጉት የመክፈቻ ንግግራቸው ተናግረዋል። አድማጮች፣ የዚህ ዝርዝር ዘገባ በምሽቱ አብይ ርዕስ ይቀርባል። ግብጽ ጋዛን በሚያዋስነው በሲናይ ባህረ ገብ መሬት ላይ ትልቅ የጥበቃ ኬላ የሚመስል ነገር የገነባች መሆኑ ተነገረ። ግንባታው ከጋዛ ሰርጥ ጎርፈው የሚወጡ ፍልስጤማውያን ፍልሰተኞችን ለመቀበል እየተዘጋጀች ይሆናል የሚል ጥርጣሬ ፈጥረዋል። የሳተላይት ምስሎች ከ5 እስከ 20 ካሬ ኪሎ ሜትር በተደለደለ ስፍራ ላይ ከፍ ባለ የኮንክሪት ግድግዳ እየተገነባ የሚታይ ስፍራ መኖሩን ያመላከቱ መሆኑ ተዘግበዋል። የአገር ውስጥ የግንባታ ስራ ተቋራጮችን ጠቅሶ ሲና ሲናይ ፋውንዴሽን የተባለው የሰብአዊ መብት ተሟጋቾች ቡድን እንደዘገበው ግንባታው ሰባት ሜትር ከፍታ ያለው ግንብን ያካተተ መሆኑን ከሳተላይት ምስሎች ጋር ተያይዞ የወጣው ዘገባ አመልክተዋል። ስለ ዘገባዎቹ የግብጽ መንግስት በይፋ የሰጠው አስተያየት የለም። የጋዛው ጦርነት ከግማሽ በላይ የሚሆነውን የጋዛ ህዝብ ከሰሜን ጋዛ ወደ ደቡብ እንዲጋዝና በግብጽ ድንበር አቅራቢያ በምትገኝ ራፋህ ከለላ እንዲሻ ያስገደደው መሆኑም ይታወቃል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሩሲያ እስር ቤት ውስጥ ትናንት አርብ ሞተዋል ለተባሉት የተቃዋሚ መሪ አሌክስ ናቫልኒ መታሰቢያ ዛሬ ቅዳሜ በተለያዩ የሩሲያ ግዛቶች አበቦችን ያኖሩ ከመቶ በላይ ሰዎች ተይዘዋል ሲል አሶሴትድ ፕሬስ ዘግበዋል። በመታሰቢያነት የተቀምጡ አበቦችም በፖሊሶች በተመሩ ሰዎች እንዲነሱ መደረጋቸውም ተነግረዋል። ፕሬዚደንት ጆ ባይደን በዋይት ሀውስ ትናንት በሰጡት መግለጫ የናቫልኒን ጀግንነት አድንቀው የሩሲያ መሪዎች የራሳቸውን ትርክት ሊናገሩ ይችላሉ ለናልቫሊ ሞት ግን በቀጥታ ተጠያቂው ያለምንም ጥርጥር ፕሬዚደንት ፑቲን ናቸው ብለዋል። ከፍተኛ ጸረ ክሬምሊን ተቃውሞችን የመሩት ናቫልኒ የሩሲያውን ፕሬዚደንት ፑቲንና ሙስናን በከፍተኛ ደረጃ በመቃወማቸው የ19 ዓመት ስርዓት የተፈረደባቸው የፖለቲካ እስረኛ ነበሩ። የናቫልኒ አሟሟት በገለልተኛ አካል አለመረጋገጡ የተዘገበ ሲሆን የሩሲያ ፌዴራል ማረሚያ ቤት ትናንት አርብ የእግር ጉዞ ካደረጉ በኋላ ጤንነት እንዳልተሰማቸውና ራሳቸውን እንደሳቱ አስታውቀዋል። በመጨረሻም የዩክሬን ጦር በዶኔትስክ ግዛት ከምትገኘው አቭዲቭካ ለቆ እየወጣ መሆኑን ዛሬ አስታወቀ። በአንድ ቀን ውስጥ እስከ 30 የሚደርሱ የሩሲያ የከባድ መሳሪያ ደብደባዎች ጋር እየተጋፈጠ መሆኑን የጠቀሰው የዩክሬን ጦር ከስፍራው ለቆ መውጣቱ ለሞስኮ የሚያስገኘው ስልታዊ ጠቀሜታ የለም ብሏል። የዩክሬን ጦር አዛዥ አሌክዛንደር ሲልስኪ እርምጃው የወታደሮችን ሕይወት ለመጠበቅና ከከበባ ለመዳን የተወሰደ እርምጃ መሆኑን በፌስቡክ ላይ ባሰፈሩት መልእክት አስታውቀዋል። የዩክሬን ደቡብ እዝ ጦር አዛዥ አሌግዛንደር ታርናቭስኪ የአቭዴፍካ የጦር ግንባር እስከ አንድ ሺ ኪሎ ሜትሮችን በሚሸፍን ስፍራ የተዘረጋ መሆኑን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ጊዜ። ከዓለም ዜናዎቹ ተመልሰናል። ደረጀ ደስታን በጣም አመሰግናለሁ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 9 2016 ዓ ም የምሽቱ ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን ዞትር ከሰኞ እስከ እሑድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ለዛሬ ቅዳሜ ምሽት ወደ እናንተ ከምናደርሳችሁ ዘገባዎች መካከል የመጀመሪያ ወደሆነው ሆነው ቅንብራችን ንለፍ። ሰላሳ ሰባተኛው የአፍሪካ ህብረት የመሪዎች ጉባኤ የህብረቱ መቀመጫ በሆነችው አዲስ አበባ ዛሬ ተጀምሯል። በዚሁ ጉባኤ ላይ በቅርቡ ከኢትዮጵያ ጋር የዲፕሎማሲ ግንኙነት መሻከር ውስጥ የገባችውን ሶማሊያ ፕሬዚዳንት ሐሰን ሼክ መሐመድን ጨምሮ የበርካታ አገራት መሪዎችም እየተሳተፉ ይገኛሉ። የጉባኤውን የመክፈቻ ስነ ስርዓት የተከታተለው ኬኔዲ አባተ ከአዲስ አበባ በዚህ ጉዳይ ላይ ተጨማሪውን አድርሶናል። ሰላሳ ሰባተኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ ከተማ የህብረቱ ዋና መስሪያ ቤት በሚገኘው የመሰብሰቢያ አዳራሽ ዛሬ የካቲት 9 ቀን 2016 ዓ ም መካሄድ ጀምሯል። የአፍሪካ ዘርፈ ብዙ ቀውሶች መቀጠል፣ የጋዛ እስራኤል ጦርነትና የሶማሊያ ሉዓላዊነት ጥያቄ በጉባኤው መክፈቻ ላይ ንግግር ባደረጉ የሀገርና የተቋማት መሪዎች ከተነሱ ጉዳዮች መካከል የሚጠቀ ሱ ናቸው። የአፍሪካ ህብረት የዘንድሮ መሪ ቃል በትምህርት ላይ የሚያተኩር ቢሆንም የግጭት መናኸሪያ ከሆነው የአፍሪካ ቀንድ መፈንቅለ መንግስትን መገለጫው እያደረገ እስካለው ምዕራብ አፍሪካ ብሎም ከሽብር መፈንጫው ሳሄል እስከ ታላላቅ ኃይሎች ቀጠና ያሉ ውስብስብ ቀውሶች የአህጉሪቱ ዋነኛ ትኩረት ከሰላምና ጸጥታ ጉዳይ ላይ እንዳይነሳ አድርገዋል። በአዲስ አበባ ዛሬ የተጀመረው የመሪዎች ስብሰባም በይበልጥ በዚሁ ጉዳይ ላይ እንደሚያተኩር ይጠበቃል። የአፍሪካ ህብረት ኮሚሽን ሊቀመንበር ሚኒስትር ሙሳ ፋኪ መሐመድ በመክፈቻው ላይ ያደረጉትን ንግግር እንደ ሰላም ፖለቲካና የተቋማት አለመረጋጋት ያሉ ዋና ዋና ፈተናዎቻችን ለውጥ ማሳየት አልቻሉም ሲሉ ነው የጀመሩት። አህጉሪቱን በማናጋት ላይ ናቸው ያሏቸውን የአለመረጋጋት ምንጮችም በዝርዝር ጠቅሰዋል። እዚህ አፍሪካ ውስጥ ሽብርተኝነት የተጋነነ ወታደራዊ ወጪ እንዲኖርና ቅድሚያ ሊሰጣቸው የሚገቡ አስፈላጊ ማህበራዊ ዘርፎች እንዲዘነጉ በማድረግ አንዳንድ ሀገሮቻችንን እያወደመ ነው። የድርጅታችን መሰረት የሆነውን አጠቃላይ የፖለቲካና የህግ ስርዓትን በመጣስ የሚፈጸሙ ኢ ህገ መንግስታዊ የመንግስት ለውጦች እየበዙ መጥተዋል። እንዲህ ያለውን ክስተት መከላከል አለመቻላችን ግልጽ ነው። ምርጫዎችም ቢሆኑ ሰላማዊ የስልጣን ሽግግር መንገድ ከመሆን ይልቅ ቀውሶችን የሚያባብሱ ምክንያቶች ሆነዋል። የህብረቱ ኮሚሽን ሊቀመንበር ስለ አፍሪካ ቀንድ ሲገልጹ ደግሞ የአፍሪካ ቀንድ ለሰላም እና ፍትህ ወዳድ ህዝቦች ሁሉ እጅግ አሳሳቢ የሆኑ አዝማሚያዎች ምንጭ መሆኑን ቀጥሏል ብለዋል። በቀጣናው ውስጥ ላሉት ሁሉም ሀገራት ሉዓላዊነትን፣ ደህንነትን እና የሁሉንም መሰረታዊ ጥቅሞች ሙሉ በሙሉ የማክበር አስፈላጊነት ከመቼውም ጊዜ በላይ እንደ ዛሬ ወሳኝ ሆኖ አያውቅም ሲሉም አክለዋል። ባለመረጋጋት ውስጥ ከሚገኙ የቀንዱ ሀገራት አንዷ የሆነችው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው በአህጉሪቱ እድገት ላይ ትኩረት አድርገው ንግግር ያደረጉ ሲሆን ለዚህም መሰረታዊ ናቸው ያሏቸውን ነጥቦች አንስተዋል። የሰላምና መረጋጋት አስፈላጊነትን ማንሳት እፈልጋለሁ። እነዚህ ለኢኮኖሚና ማህበራዊ እድገት አስፈላጊ መሰረቶች ናቸው። የኢኮኖሚ መሰረቶችን ለማስፋት ጎረቤቶች አብረው በሰላም እንዲኖሩና ለጋራ እድገታችን በአንድነት ለመስራት ቀጣናዊና አህጉራዊ ውህደት አስፈላጊ መሆኑን ኢትዮጵያ በጽኑ ታምናለች። ይሄው ለጋራ እድገት ቀጠናዊ ትስስርን መፍጠር ኢትዮጵያ ከሶማሊላንድ ጋር ለተፈራረመችው የመግባቢያ ሰነድ አንዱ ምክንያት እንደሆነ የኢትዮጵያ መንግስት በተደጋጋሚ መግለጹ ይታወቃል። ይሁን እንጂ ሶማሊያ በአፍሪካ ህብረት የመሪዎች ስብሰባ ላይም ሉዓላዊነቴን የሚጥስ ነው ያለችውን ስምምነት መቃወሟን ቀጥላለች። ለስብሰባው ዓርብ ዕለት አዲስ አበባ የገቡት የሶማሊያው ፕሬዝደንት ሐሰን ሼህ ሙሐሙድ ኢትዮጵያ የባህር በር እንድታገኝ ያስችላታል የተባለውን የመግባቢያ ሰነድ በመሪዎቹ ስብሰባ ላይ ንግግር ማድረጋቸውን ጽህፈት ቤታቸው በኤክስ ድረገጹ ላይ አስታውቋል። ፕሬዚደንቱ ለጋዜጠኞች በአዲስ አበባ የአፍሪካ ህብረት ዛሬ በሰጡት መግለጫ የኢትዮጵያ የጸጥታ ኃይሎች ወደ ስብሰባው እንዳልገባ ሙከራ አድርገዋል ሲሉ ከሰዋል። ዛሬ ጠዋት በዝግ በሚካሄደው የህብረቱ ስብሰባ ላይ ለመታደም ስዘጋጅ የኢትዮጵያ የጸጥታ ኃይሎች መንገድ ዘግተውብኝ ከሆቴሉ እንዳልወጣ አድርገዋል ብዙ ጊዜ ቢወስድብኝም በስተመጨረሻ በሌላ ፕሬዚደንት መኪና መጥቻለሁ። ከጅቡቲው ፕሬዚደንት ጋር ወደ አፍሪካ ህብረት ዋና መስሪያ ቤት ከመጣን በኋላም መሳሪያ የታጠቁ ወታደሮች ከፊታችን ሆነው እንዳንገባ መንገድ ዘግተውብን ነበር። ለፕሬዝደንቱ ክስ የኢትዮጵያ መንግስት በሰጠው ምላሽ ለአፍሪካ ህብረት ለመጡ ሁሉም መሪዎች እንደተደረገው የክብር አቀባበል ሁሉ ለሶማሊያ ፕሬዝደንትም ሞቅ ያለ አቀባበል እንደተደረገ ጠቅሶ ስለተፈጠረው ክስተት አስረድቷል። እንዳስተናጋጅ አገር በአገሪቱ ውስጥ በሚቆዩበት ጊዜ የሁሉንም መሪዎች ደህንነት የማስጠበቅ ኃላፊነት እንዳለበት በኮሚኒኬሽን አገልግሎቱ በኩል የገለጸው የኢትዮጵያ መንግስት፣ ሆኖም የሶማሊያ ልዑካን የተመደበላቸውን የመንግስት የጸጥታ አባላት አልተቀበሉም ብሏል ከዚህም ያለፈ የሶማሊያ የልዑካን ደህንነት አካላት ወደ አፍሪካ ህብረት ኮሚሽን የጦር መሳሪያዎችን ይዘው ለመግባት ሲሞክሩ በህብረቱ የጸጥታ አካላት ተከልክለዋል ሲል መንግስት አስታውቋል። የመግባቢያ ሰነዱን ተከትሎ በኢትዮጵያና በሶማሊያ መካከል የተፈጠሩ ውጥረቶች ተባብሰው የቀጠሉ ሲሆን ኢትዮጵያ ከጎረቤቷ ጋር መልካም ግንኙነትን ለመፍጠር ቁርጠኛ አቋም አላት ሲል የመንግስት ኮሚኒኬሽን በዛሬው ምላሹ ጠቅሷል። በዛሬው የአፍሪካ ህብረት የመክፈቻ ሥነ-ሥርዓት ላይ ተጋብዘው ንግግር ያደረጉት የአረብ ሊግ ዋና ጸሐፊ አህመድ አቡል ጌት ሊጉ ለሶማሊያ ሉዓላዊነትና የግዛት አንድነት ያለው አቋም የጸና ነው ሲሉ ገልጸዋል። የኢትዮጵያና ሶማሊያ ውጥረት በአፍሪካ ህብረት የመሪዎች ውይይት ላይ አንዱ መነጋገሪያ እንደሚሆን ይጠበቃል። የፍልስጤሙን ጠቅላይ ሚኒስትር ጨምሮ በመክፈቻው ላይ ንግግር ያደረጉ አብዛኛው ባለስልጣናት የጋዛና እስራኤል ጦርነት እንደሚያሳስባቸው የገለጹ ሲሆን ለፍልስጤም ህዝብ ድጋፍ እንዳላቸውም ተናግረዋል። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትሳፕ በስልክ መስመራችን መደመር 1 202 251 35 05 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜይል አድራሻችን ነው። ተከታዩ መሰናዷችን እንደራሴዎች በእስር መቆየታቸው የመራጩንም ሕዝብ መብት ጥያቄ ውስጥ ያስገባል ስለመባሉ የሚመለከት ይሆናል። ከአዲስ አበባ ከተማ እንዲሁም ከአማራና ኦሮሚያ ክልሎች በቁጥጥር ስር ከዋሉት ወራት ያስቆጠሩት የሕዝብ እንደራሴዎች እስካሁን ክስ ሳይቀርብባቸው በስር እንዲቆዩ መደረጋቸው የወከሉትንም ህዝብ መብት ጥያቄ ውስጥ እንደሚያስገባ ተጠቆመም። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ አቶ ታዬ ደንዳ ከታሰሩ ሁለት ወር ቢያልፋቸውም ፍርድ ቤት አለመቅረባቸው ከጠበቃቸው ጋርም እንዳይገናኙ መደረጋቸውን ተናግረዋል። የኢትዮጵያ ሰብአዊ መብት ተሟጋቾች ኅብረት ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግሥት የአስቸኳይ ጊዜ አዋጅን በመጠቀም በቁጥጥር ስር ያዋላቸው ተጠርጣሪዎች አያያዝ ተገቢነት እንደሌለው ተችተዋል። በተለይ የህዝብ ተወካዮች ክስ ሳይቀርብባቸው በስር መቆየታቸው የወከሉትንም ህዝብ መብት ጥያቄ ውስጥ የሚያስገባ አካሄድ ነው ብለዋል። ገልሞ ዳዊት በዚህ ጉዳይ ላይ ተጨማሪ አለው። መንግስት በቁጥጥር ስር ካዋላቸው በኋላ የክስ መዝገብ ሳይከፍትባቸው አላግባብ በእስር አቆይቷቸዋል በሚባሉ የህዝብ እንደራሴዎች ጉዳይ ቤተሰቦቻቸውና የሰብአዊ መብቶች ተሟጋቾች ትችታቸውን ለአሜሪካ ድምፅ ተናግረዋል። የጨፌ ኦሮሚያ አባል የሆኑትና ባለፈው ታህሳስ አንድ ቀን 2016 ዓ ም በመንግስት የጸጥታ ኃይሎች በቁጥጥር ስር ያዋሉት አቶ ታዬ ደንዳ በፖሊስ ከተያዙ ሁለት ወራት ቢያልፋቸውም እስካሁን ፍርድ ቤት እንዳልቀረቡ ባለቤታቸው ወይዘሮ ስንታየ አለማየው ይናገራሉ። እርገ ቀበሜ ቆረኖ አዴ መጀመሪያ እንደተያዘ የማጣራት ሂደት ላይነን ብለውን፣ ነገሩን ማጣራቱ እንደተገባደደ ብንሰማም እስካሁን ምንም የክስ መዝገብ አልተከፈተም። ከጠበቃ ጋርም እንዳይገናኝ ተከልክሏል። ባለፈው ሳምንት ደግሞ ሌሎች አራት ሰዎችን አምጥተው እርሱ ካለበት ክፍል አስሯቸዋል። አሁን አምስት ናቸው። ከህግ አንጻር ጉዳያቸው የማይመሳሰል ሰዎች አስሮ ማቆየት ምን እንደሆነ አላውቅም። አቶ ታዬ አሁንም ቀድሞ በታሰሩበት ሜክሲኮ አካባቢ ባለው የፌዴራል ፖሊስ ጣቢያ እንደሚገኙ ወይዘሮ ስንታየው ገልጸዋል። ከጠበቃ ጋራ እንዳይገናኙ የተከለከሉትም በአስቸኳይ ጊዜ አዋጅ ወቅት መያዛቸው ከጠበቃ ጋራ የመገናኘት መብትን ስለማይፈቅድ ነው የሚል ምላሽ ከኃላፊዎች እንደተሰጣቸው ተናግረዋል። ከአቶ ታዬ ስር በኋላ ሁለት ልጆቻቸው ሊያገኟቸው የቻሉት አንድ ጊዜ ብቻ እንደሆነ ወይዘሮ ስንታየው ተናግረዋል። አቶ ታዬ ከኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ወረዳ ለክልሉ ምክር ቤት የተመረጡ የሕዝብ ተወካይ ናቸው። ባለፈው ታህሳስ 1 ቀን 2016 ዓ ምት በመንግስት ብዙኃን መገናኛ በተላለፈው ዜና አቶ ታዬ ከጽንፈኛ ኃይሎች ጋር ትስስር በመፍጠር መንግስትን በአመፅ በሽብርና ትጥቅ ትግል ለመጣል በማሰር ተጠርጥረው በጸረ ሽብር የጋራ ግብረ ኃይል በቁጥጥር ስር መዋላቸው ተዘግበዋል። በአማራ ክልል ለስድስት ወራት በተጣለውና በኋላም ለአራት ወራት በተራዘመው የአስቸኳይ ጊዜ አዋጅ ጋራ በተገናኘ በአማራ ክልልና በአዲስ አበባ ከተማ የህዝብ ተወካዮች በቁጥጥር ስር ውለዋል። ከህዝብ ተወካዮች ምክር ቤት አቶ ክርስቲያን ታደለና ዶክተር ደሳለን ጫኔ ከአማራ ክልል ምክር ቤት አቶ ዮሐንስ ቦያለውና ከአዲስ አበባ ከተማ አስተዳደር ምክር ቤት ዶክተር ካሳ ተሻገር ይገኙበታል። አቶ ያሬድ ኃይለማርያም የኢትዮጵያ ሰብአዊ መብት ተሟጋቾች ዋና ዲሬክተር ናቸው። የህዝብ እንደራሴዎቹ ያለምንም ክስ ለወራት በቁጥጥር ስለመቆየታቸው እንዲህ ይላሉ። አዎ፣ እንግዲህ በህገ መንግስቱ በግልጽ እንደተቀመጠው የፓርላማ አባላት መብትና ግዴታን የሚደነግግ አንቀጽ አለ። በዛ አንቀጽ ስር በአንድ የምክር ቤት አባል በወንጀል ተጠርጥሮ እንኳን መያዝ ካለበት የፓርላማ አባላት ዝም ብለው አይታሰሩም። ስለዚህ ጉዳዩ ለምክር ቤቱ ቀርቦ ምክር ቤቱ አምኖበት ያለመከሰስ መብት የተሰጣቸውን ከለላ ሲያነሳ ነው። ይሄኛውን እንግዲህ አሁን ያለንበትን ሁኔታ ትንሽ ለየት የሚያደርገው በህገ መንግስቱ እንደዚሁ በአንቀጽ ዘጠና ሶስት ላይ ይመስለኛል የአስቸኳይ ጊዜ አዋጅ ስለሚታወጅበት ሁኔታ ዝርዝር ድንጋጌ አለ። በዛ ድንጋጌ ውስጥ ከተወሰኑ መብቶች በህይወት የመኖር የህገ መንግስቱ ይሄ የመገንጠል ወይም የራስን እድል በራስ ከመወሰን እና ከተወሰኑ መብቶች ውጪ ማንኛውም በህገ መንግስቱ የተሰጡ መብቶች ይህ አንቀጽ ዘጠና ሶስት ላይ በዝርዝር የተቀመጠው የሚጣሱ መብቶች ናቸው በአስቸኳይ ጊዜ አዋጅ ምክንያት። እና የአስቸኳይ ጊዜ አዋጅ ስለሚታወጅበት የህገ መንግስቱ አንቀጽ አራትን የተመለከትን ከሆነ የትኞቹ የህገ መንግስቱ አንቀጾች የማይጣሱ እንደሆኑ አንቀጽ አንድ አንቀጽ አስራ ስምንት አንቀጽ ሀያ አምስት አንቀጽ ሰላሳ ዘጠኝ አይጣሱም። ከዛ ውጭ ያሉት የህገ መንግስቱ አንቀጾች በአስቸኳይ ጊዜ አዋጅ ውስጥ ሊጣሱ እንደሚችሉ በግልጽ ባያስቀምጥም ክፍተት ነው እና ያንን ክፍተት በመጠቀም ይመስለኛል እነዚህን የምክር ቤትና የፓርላማ አባላት የአለመከሰስ ከለላቸው ሳይ ነሳ በአስቸኳይ ጊዜ አዋጁ ስር ታስረው ያለ ፍርድ ቤት እንዲቆዩ የተደረገው ይህንን የህገ መንግስቱንና የህግ ውስጥ ያለውን ክፍተት በመጠቀም ይመስለኛል። አቶ ያሬድ መንግስት በአስቸኳይ ጊዜ አዋጅ ስር በቁጥጥር የዋላቸውን ተጠርጣሪዎች በአንድ ወር ጊዜ ውስጥ ማንነታቸውን ይፋ ማድረግ እንዳለበት በህገ መንግስቱ አንቀጽ ሰላሳ ሶስት ላይ የተደነገገውን ይጠቅሳሉ። በአሁኑ ወቅት ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉት ብዙዎች እንደሆኑ የገለጹት አቶ ያሬድ ጉዳያቸው ለህዝብ ይፋ የተደረገው ግን በጣም ጥቂቱ ናቸው ይላሉ። በእስር ላይ ያሉ የህዝብ ተወካዮች መብታቸው ካልተጠበቀም የወከሉትን ህዝብ መብትን ጥያቄ ውስጥ የሚያስገባ አካሄድ እንደሚሆን ያመላክታሉ። በአስቸኳይ ጊዜ አዋጅ ውስጥ ሁሉ የሚነሳው ጥያቄ መንግስት የሚወስዳቸው እርምጃዎች ተመጣጣኝ ናቸው አይደሉም የሚለው ሁሌ ጥያቄ ውስጥ ይወድቃል እና አንዱ የሚነሳው ነገር እነዚህን ሰዎች በዛ ደረጃ አርቆ የህግ ባለሙያ ሳያገኙ ለተራዘመ ጊዜ ፍርድ ቤት ሳይቀርቡ በዚህ ሁኔታ ውስጥ ማቆየትስ ከዋናው የአስቸኳይ ጊዜ አዋጅ ከታወጀበት አላማ አንፃር ድርጊቱ ተመጣጣኝ ነው ወይ የሚለው ነው አብረው የሚታየው፣ እና በእኔ በኩል ትንሽ የተመጣጣኝነት ችግር የሚታይበት ተገቢ ያልሆነ እስር እንደ እንደተፈጸመባቸው አድርጌ ነው እንደ ህግ ባለሙያም ጉዳዩን ማየው። ታሪኩ ረጋ በሀረማያ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል ሶስተኛ ዲግሪ ተማሪ ናቸው። አቶ ታሪኩ በኢትዮጵያ ፖለቲካ እየተወራረደ የመጣው ሸፍጥ መቀጠሉ፣ የፖለቲካ ሽግግር በትክክል አለመመራትና እና ህገወጥነት ለዚህ ሁሉ መንስኤ ናቸው ይላሉ። ጋር ይህ እርምጃ ለችግሩ መፍትሄ አይሆንም፣ ህዝብንና መንግስትን ያራርቃል በፖለቲካ አመራሩ መካከል ግንኙነትን ያሻክራል። በአጠቃላይ በኢትዮጵያ ፖለቲካ ላይ ጫና ያሳድራል ባይ ነኝ። አቶ ታሪኩ ሕግ እስካልተከበረ ድረስ ዜጎች በህግ ላይ አመኔታ ያጣሉ ሲሉም ያክላሉ። አማ መነሙት ትልት ያጠኒ ናሞትኒ መነሙት ፖሊሲን የሮት ቀበ በፍርድ ቤት ነጻ ተብለው ፖሊስ በድጋሚ የሚያስራቸው ሰዎች አሉ። ይህ ደግሞ ህዝቡ በአገሪቱ ህግ አምኔታ እንዲያጣ እያደረገው ነው። ሰው በህግ ፊት ሲቀርብ ፍትህን እንዲያገኘ እንጂ በመሰል አካሄድ መሆን የለበትም። በዚህ ወደፊት የሚራመድ የአገር ፖለቲካ አይኖርም። በጉዳዩ ላይ ከኦሮሚያ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ፣ ከፌዴራል ፖሊስና ከኢትዮጵያ ሰብአዊ መብት ኮሚሽን አስተያየትና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ የቅዳሜ ምሽት ዝግጅታችን እንደቀጠለ ነው። አሁን ደግሞ ሰነድ አልባ የሆኑ ኢትዮጵያውያን የገጠማቸው ያለው ፈተና የሚመለከት ዘገባ ወደ እናንተ እናደርሳለን። የሰነድ አልባ ኢትዮጵያውያን ውጣ ውረድ እንዴት መቀነስ ይቻላል? ዩናይትድ ስቴትስ ውስጥ ከአስር ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እኒህ ስደተኞች በአገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሠረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግር ሲጋለጡ ይታያል። አሜሪካን መኖሪያቸው ካደረጉ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉት በተመሳሳይ ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። ሀብታሙ ስዩም በዚህ ዙሪያ ያሰናዳውን ዘገባ በመቀጠል ያሰማናል። በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመሳት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና አስራ ሁለት አስራ ሶስት ሰዓት እንሰራ ትችላለ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው ኮምፕሊት ይቀየራል። ስደተኞቹን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል። እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም። እናም ህይወቱ አልፏል። ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ መኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢ መደበኛ ኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው። እስከመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቅባቸዋል። የሰማችኋቸው ዶክተር እልልታ አረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ ማህበራዊ ጥቅማጥቅሞችን የገንዘብ ድጎማ የምግብ የጤና እንክብካቤ እንዳያገኙ ያደርጋቸዋል ምክንያቱም አንድ አክመንት ናይ አልተመዘገብኩም ህገወጥ ነኝ የዚህ ሀገር መንግስት ሚስትን አስተዳደር አያውቅኝም። ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም የሚኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ፣ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው። ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እንማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል። በብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸውን ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካ አፍሪካውያን አሁን በቅርቡ እንዲያውም ቻይናዎች አሉ። ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸው ኤክስፓየር አድርጎባቸው ምንም አይ ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ። እንዲሁ ግኖች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶ ሆኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ። አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርና ኢንሹራንስ እንኳን ባይኖረው ሕክምና የሚያገኝባቸው ቦታዎች አሉ ነው። የኢንሹራንስ እንደዚህ ዜግነትና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊኖር ይችላል። ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻሪቲስ እንደዚህ ይሰጣሉ። ለጥርስም እንኳ ሊሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ትገኝነት ለመጠየቅ ሊሆን ይችላል ድርጅቶች ሴንተሮች አሉ። የነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ ቅድም የሰራሁበት ካቶሊክ ቻሪቲስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ። በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከዓመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ለከፋ ፈተና እንዳይዳረጉ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች። በመጀመሪያ አገርህን ጥለት ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናል ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብ። በውስጥ በጣም ብዙ ነገር ሊያጋጠም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን፣ ኢንፎርሜሽን፣ ኢንፎርሜሽን ሰው ጠይቅ፣ አንብብ ሀበሻን ኮሚዩኒቲ አለ። በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘ ይረዳሃል ኢንፎርሜሽን ይሰጠሃል። አንድ ዶኪመንትን ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሌጋሊ መቆየት የምችለው የሚለውን ነገር በተቻለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው። ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጥ ይሁን ያክላሉ። ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ ሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ሲመጥ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተድላ ድለ የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካመ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው። የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ አስር ነጥብ አምስት ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14 በመቶ እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ የስደተኝነት ስርዓት የገቡ ሰዎች ቁጥር በ49 በመቶ አሻቅቧል። ባልተመዘገቡ ስደተኞች ሕይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ሕጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ እያዳመጣችሁ ያላችሁት በ19ና በ25፣ በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኒስ ዶት ኮም ላይ ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ወይም በአሁኑ አጠራር ኤክስ ሃሽታግ ቪኦኤ አማሪክ ላይ የምንገኛለን። ተከተሉን፣ አስተያየታችሁንም አጋሩን። አሁን የመጀመሪያው አጋማሽ ያጠናቀንን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ ምሽቱ አራት ሰዓት አብሬያችሁ ማምሻው እንግዶሌ ነኝ። ተኩዬ ልምጣ ወይ እያለች ነው ቤተልሔም ሸረፈዲን ቤቲሼር ይሏታል በአጭሩ ሲጠሯት። ግጥም ናትናኤል ግርማቸው፣ ዜማ ምዕረታብ ደስታ፣ ሙዚቃ ቅንብርና ሚክሲንግ ታምሮ አማረ እንዲሁም ማስተሪንግ አበጋዝ ክብረ ወርቅ ሺዮታ እንደሆኑ በተለቀቀው ቪዲዮ ላይ ተመልክቷል። ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ። ሬቲ ሼር ነበረች ተኩዬ ልምጣ ወይ ስትል የነበረው። አይ ሄርድ ትሩ ግሬፕ ቫይን በርካታ የሞታውን አቀንቃኞች አዚመውታል፣ ስሞኪ ሮቢሰንን እና ግላዲስ ናይትን ጨምሮ። የእኔ ምርጫ የማርቪን ጌይ ነው፣ አይ ሄርድ ትሩ ግሬፕ ቫይን አሄርድት ሮ ግሬፕ ቫይን ወደ ቀድሞው አፍቃሪሽ መመለስሽን ሐሜት መንደር ሰማሁ እያለ ነበር ማርቪንጋይ የሙዚቃ ቃና ይቀጥላል። የዘንባባ ማርነሽ ጥላውን ገሰሰ

ውርጭነው ሰፈሬ የቀጩ መድኃኒት አ

በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግደወሌ ነኝ። ፐርፕል ራይን ፕሪንስ እና ሪቮሉሽን የተሰኘው ባንዱ የተጫወቱት አሜሪካኖቹ በጣም የሚወዱት ዘፈን ነው። በ1984 የወጣው ይህ ዘፈን በዛው ዓመት በዛው ስም ፐርፕል ሬይን ፊልም እንዲሠራ ምክንያት ሆኗል። በመላው ዓለም በሲኒማ ቀርቦ በወቅቱ ከ70 ሚሊዮን ዶላር በላይ አግኝተዋል። ሰማዩ ላይ ደም በሚታይበት ጊዜ የቀይና የሰማይ ድብልቅ ሐምራዊ ቀለም ይኖረዋል። ፐርፕል ሬይን ሐምራዊ ዝናብን በለው የዓለም መጨረሻን የሚያሳይ ነው። ከሚወዱት ጋር ይሁኑና አምላክ በሐምራዊው ዝናብ ውስጥ ይምራው እያለ ነው ፕሪንስ። መቼም በዚህ አገር ይህን ዘፈን የማይጫወት ባንድ የለም ቢባል ማጋነን አይሆንም። በእንደ አውሮፓን አቆጣጠር 2007 በነበረው የአሜሪካ እግር ኳስ ፍጻሜ በእረፍት ሰዓት በነበረው የሙዚቃ ትዕይንት ፕሪንስ ይህን ዘፈኑን በሚያቀርብበት ወቅት ስቴዲየሙ በሐምራዊ መብራት ደምቆ ሳለ በአጋጣሚም ዝናብ በመዝነቡ ታዳሚው በደስታ ሲቃ ተውጦ ነበር። አንቺ ልጅ አደራ፣ ስወድሽ ውደጂኝ፣ ልኑር ካንቺ ጋር ቆየት ያለ የኤፍሬም ታምሩ ዜማ ነው። በትዝታ ወደ ኋላ የምትሄዱ እንደምትኖሩ ገምታሉ። Oh ho anci oh se otesh oteci oh ho oh ho be oh ho sas oh ho sas se be oh Ohoi sa sebe şatra Nafkotini tegre Ohoi antino de jan de Ohoi antino de jan Nafkotini tegre Ohoi antino de jan Ohoi antino de Saddam, the Shabbat, dead Shabbat, the Shabbat, the Shabbat, the Shabbat, the Shabbat, the the Shabbat, the Shabbat, the Shabbat, the Shabbat, the Oh, oh, oh, oh, oh, oh, oh, Vieni al oh siatash oh oh ben oh oh oh oh hoy dek na la bata Oh, I'm Oh, Oh, Oh, Oh, Oh, Oh, Oh, Oh, Oh, Oh,

Oh, you better own it. Oh, Oh, Oh, አንቺ ልጅ አደራ ኤፍሬም ታምሩ ነበር። ዴቪዶ ወይም በሙሉ ስሙ ዴቪድ አደደጂ አደለኪ በአሜሪካ አትላንታ ተወልዶ ናይጄሪያ ውስጥ ያደገ አቀንቃኝ ነው። ይህ ብሎ ማይ ማይንድ የተሰኘው የአፍሮ ቢት ቅኝቱ ነው። በዚህ ሙዚቃ ላይ አሜሪካዊው አቀንቃኝ ክሪስ ብራውን ተሳትፏል። ደቪዶ ስለ እርሷ ያለውን ፍቅር ጥንካሬ የገለጸበት ዜማው ነው። ብሎ ማይ ማይንድ ለምሽቱ የሙዚቃ ቃና የመጨረሻ ምርጫ አድርጌዋለሁ። ሳምንት እንገናኝ። ሰላም። I know. የተከበራችሁ አድማጮቻችን ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራም በማቀናበር አብራን የቆየችው ብራና ኃይሉ ናት። ዋና አዘጋጅ ደግሞ ጽዮን ግርማ፣ እንዲሁም ፕሮግራሞችን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር በመሆን ሳስተናግዳችሁ አመሸው ደግሞ አስማማው ነው ነበርኩኝ። አብራችሁ ስለነበራችሁ በድጋሚ በጣም አመሰግናለሁ። ነገ በሌሎች መሰናዶች እንጠብቃችኋለን። በሰላም እደሩ።